SBS ሬዲዮ ወቅታዊ ጉዳዮች በወንጀል አስጠያቂ ሕግን ለመሻር በኒው ሳውዝ ዌልስ የላይኛው ምክር ቤት ቢያንስ አስር ያህል የማሻሻያ ምክር ሐሳቦች ላይ በዚህ ሳምንት ክርክር እንደሚደረግ ይጠበቃል። ረቂቅ ድንጋጌው ባለፈው ወር በታችኛው ምክር ቤት ይሁንታ ተቸሮታል። የውልጃ ጤና ክብካቤ ድንጋጌው ለኒው ሳውዝ ዌልስ የላይኛው ምክር ቤት ማክሰኞ ሴፕቴምበር 17 የሚቀርብ ሲሆን በድንጋጌው ላይ ድምፅ ከመሰጠቱ በፊትም የምክር ቤት አባላቱ በተወሰኑ የማሻሻያ ነጥቦች ላይ ይከራከሩበታል። ታሪካዊ ድንጋጌው ባለፈው ወር ከታችኛው ምክር ቤት ያለፈው 31 ተቃውሞና 59 የድጋፍ ድምፆችን በማግኘት ነው። ድንጋጌው በላይኛው ምክር ቤት ጽድቅ ከተቸረው በኒው ሳውዝ ዌልስ በወንጀል አንቀጽ ሰፍሮ የነበረው ውርጃ አስጠያቂ አይሆንም። ለውርጃ ምዝገባ ያላቸው ሐኪሞችም በጥያቄ እስከ ሀያ ሁለት ሳምንታት ያሉ ጽንሶችን የማስወረድ ተግባር መፈጸም ይችላሉ። ሀያ ሁለት ሳምንታት ያለፈውን ጽንስ ለማስወረድ ግና የሁለት ሐኪሞችን ይሁንታ ግድ ይላል። ሐኪሞቹም በሙያው ይጠበቡ መሆን የሚገባቸው ሲሆን ውርጃው እንዲካሄድ የሚደረገውም በሕዝብ ሆስፒታል ውስጥ ይሆናል። ድንጋጌውን አስመልክቶ የኒው ሳውዝ ዌልስ ፕሪምየር ግላዲስ ብርጅክሊያን ሲናገሩ ከድንጋጌ በፊት ያሻ የነበረው አንድ ሐኪም ብቻ ሲሆን አሁን ግና ሁለት ሐኪሞችን ግድ ይላል። የታችኛው ምክር ቤት ጥብቅ አድርጎታል። በታካይነትም የጠበብት ቡድኑም እንዲሁ እንዲታከልበት ያሻል። የሐኪሞቹ ቡድን ሂደቱን የሚከታተል ይሆናል። በተጨማሪም የእናትየዋን ሁኔታ የሚመለከቱ የማሻሻያ ነጥቦች ይኖራሉ ራሷን ይሳትች የመኪና አደጋ ገጥማዋት ፈቃዷን ለመስጠት የማትችል ስትሆን ያን አስመልክቶ ልዩ መመሪያ ይኖራል ብለዋል በሌላም በኩል ከተለያዩ ፓርቲዎች የተውጣጡ የምክር ቤት አባላት የጾታ መረጣን ማገድ የእናቲቱ ሕይወት ወይም ጽንሱ ለአደጋ ያልተጋለጡ ካልሆነ በስተቀር የውርጃ ሳምንታት ከ 22 ወደ 20 ዝቅ እንዲል የሚሉ ማሻሻያዎችን ያካተቱ አስር ያህል የማሻሻያ ነጥቦችን ማከል ይፈልጋሉ ይህኑ በተመለከተ የሚዲያና ማስታወቂያ ባለሙያ ዲ ማዲጋን የማሻሻያ ነጥቦቹ አሁን ካለው ድንጋጌ ይበልጥ የሴቶቹን ሁኔታ የከፋ እንደሚያደርግ አታያቸውን ሰጥተዋል በሌላ በኩል ግና በጸረ ውርጃ የተቃውሞ ሰልፎች በተዘጋጀው ሰልፍ ላይ ተገኝተው ንግግር ያደረጉት የቀድሞው ጠቅላይ ሚኒስትር ቶኒ አበት ሲናገሩ ይህ ለጾታ መረጣ ውርጃዎች ፈቃድ መስጠት ነው። ይህ ለዘገየ ውርጃ ፈቃድ መቸር ነው። ይህ በጥያቄ ጨቅላ ሕይወትን መንጠቅ ነው በማለት የተቋወሙ ድምፃቸውን አሰምተዋል። የፌዴራል ናሽናልስ ፓርቲ ምክር ቤት አባል ባርነቢ ጆይስም በፊናቸው ያልተወለዱ ሕፃናት መብት ሊጠበቅ ይገባል ብለዋል። ሆኖም ወይዘሮ በርጅክሊያን ድንጋጌው ጠብቆ በላይኛው ምክር ቤት ይሁንታን አግኝቶ እንደሚያልፍ ያላቸውን ግምት ሰንዝረዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኢዩ አምሃሪክን ይጎብኙ። ስ ስ ፖድካስት ኦን አይቲንስ It helps other people to find us.